በሰማንያ ዓመታቸው ከዚህ ዓለም የተለዩት ዶክተር አንዱ አለም መላው ምስረታው ከአራት አስርተ ዓመታት በላይ ያስቆጠረው የከፋኝ ኢትዮጵያ የጀግኖች ግንባር መሪ ነበሩ። የቀብር ሥነ ሥርዓታቸው ማርች ሁለት የካቲት 23 በዋሽንግተን ዲሲ ተከናውኗል። በየካቲት 66ቱ ሕዝባዊ አብዮት አገራዊ በትረ ሥልጣን በመጨበጥ ጊዜያዊ ወታደራዊ አስተዳደር በኋላም ለኢሂድሪ መንግሥት ስየማነት የበቃውን የአገዛዝ ሥርዓት በመቃወም የእምቢታ ትግል ሲያካሂድ የነበረው ግንባር ቅናቄ ያከተመ ቢሆንም የአገረ አውስትሬልያ ነዋሪ የሆኑትን አቶ በሪሁን ካሰኝን ጨምሮ በተለያዩ የዓለም ማዘናት በሚኖሩ የቀድሞ ታጋዮች ልብና መንፈስ ውስጥ ግና ዛሬም ድረስ አለ። የቀድሞ መሪውን አካቶ የአቶ በሪሁን የስንብት ቃል መነሻ የዶክተር አንዳለምን ማንነት በማውሳት ነው። በጣም አመሰግናለሁኝ። በቅድሚያ ልጅ የታላቁ በዓል ላደረሰን ጌታ ክብረ ምስጋና ያደረሰው ዶክተር አንዳለም ምላው የመጀመሪያ በሀገር ውስጥ ምሳል ገና በንቅናቄ ጀምረው ለሀገር የቆሙ ሰው ናቸው። ንጹህ ኢትዮጵያዊ ሰው ነበሩ። አንድ ቀን ተኝተውም አያውቅም። እዛ በኋላ ስደቱ ደግሞ የደርግን ከተሰደ ደርግ ከመጣ በኋላ ተሰደዱ። የሄዱ አሜሪካ ውስጥ ዋሽንግተን ናቸው የሚኖሩት። በዚህ አሜሪካ ያለው ህዝብ ማህበር በማቋቋም እየሰሩ ከቆዩ በኋላ ከፋኝ በሀገር ውስጥ ሲዋጋ ካጸኑ በኋላ ከአሜሪካ ኮርኔል ምሩ ወንዴ ጋር በመነጋገር ከዋሽንግተን ወደ ካርቱም በመምጣት ከካርቱም እስከ ስደተኛው ሰፈር እምራኳ ገብተው ህዙን አስተባብረው በሶስቱ ቦታ ኮሚቴ አቋቁመው ሂደዋል። አሁን ይህንን ካደረጉ በኋላ ብዙ ድጋፍ እና ብዙ አስተዋጽኦ እያደረጉ ነበረ። እሱም ብቻማ አይደለም፣ ዶክተር አንዳለም በዚህ በአሜሪካ የሚገኙ ዋሽንግተን በጳጳሶችም በአቀሳውስቶችም ሁሉም አስተባባሪ ታላቅ ሰው ነበሩ። ስለዚህ እሷቸውን ያደረጉትን አገሬ በአሁኑ ያለው ግዛት ጥሩ አይደለም በማለት ሕዝባቸው በማስተባበር ለሀገራቸው የቆሙ ሰው ነበሩ። ስለዚህ እነዚህን ሰው ያሞት በጣም ስለተሰማኝ እንኳን ለቤተሰብ መጽናናት ተባሶ ለማለት ነው። ይህን ጉዳይ ላቀርበ ቻኩኝ። ያኔ በትግል ወቅት በነበራችሁበት ወቅት ከፋኝ እንቅስቃሴው ምን ይመስል ነበር? ምን አይነት ትግል እንቅስቃሴ የነበር ሲያደርግ የነበረው በዛ ውስጥ የእሳቸው አመራር ምን ያህል የጎላ ነበር? በወቅቱ እሳቸው ሱዳን ከመጡ በኋላ አጠቃላይ ሱዳን የነበረ ይሄ ከትግራይ ውጪ በሙሉ ፈንድቶ ነው የወጣ። ኮሎኔል ምሩ በካርቱም እሳቸው በአሜሪካ እየተላላኩ እዚህ መጥቶ መያው አስተባብረው ነበረ። ህዝቡ ከፈነዳ በኋላ እንግዲህ የነበረው መንግስት ወያኔ የዚህ ህዝብ ሁኔታ በመረዳት በሀገርም በውስጥም ይህ መሰሪያ ቤት እንዲዘጋ ተደረጋል። ከተዘጋ በኋላ ሱዳን የገባልን ውል ምንድር ነው? ከፋይ ጎረቤታችን ነው። በተለይ አማራ ለኛ ጎረቤት ነው። ግን በግልጽ ስራ እንላችሁ መሰሪያ ቤት አሁን ክፈቱ ብለን ከፍተን ነበር። ግን በአሁኑ ሰዓት ደግሞ ወያኔ እኛ ጋር ጥሩ ሱር በውስጥ ስሩ ብሎ ያው በውጪ እስከዚህ እስከምንመጣ ድረስ እኔ ከዚህ ያህል ከመጣሁ እንኳ ስንገናኝ ነበራል። ተደማጭነት አግኝቶ አጠቃላይ ህዝቡ ተንቀሳቅሶ ነበር፣ ግን በአጭሩ ተቀጨ። ከዛ በኋላ ትግሉ አክትሞ እናንተም ያዚህ መጥታችኋል። ምን ያህል ጊዜ ቆዩ? በትግሉ ወቅት ሱዳን ባነበራችሁበት ወቅት ከዛ በኋላስ ወደዚህ እንደምን ልትመጡ በቃችሁ? መስሪያ ቤቱ ቅድም እንዳልኩት በሰማኒያ አንድ በኢትዮጵያ ቋጣጥር በሰማኒያ ዘጠኝ ተከፈተ። ወደ አመት ሳይሞላ ያው የሱዳን መንግስት መልሶ ዘጋው። ለብዙ ጊዜ ከቆያም በኋላ አገርጉ የሚል በሀገር ታወጀ። ግዴታ መጣ በሱዳን መንግስት። እኛ አይሄድም እኛ ድርጅት ሰዎች ነን። በሀገር ውስጥ እየተጨፈጨፍ ነን። አሁን ሄደን ደግሞ ወደ እሳት አንገባም። ኤርትራ መንገድ ክፈትልን ወደ መጥራ እንሄዳለን ስንለው ኤርትራማ አልከፍትም፣ አገር ተግባ። አገርማ አንሄድም፣ ሴቶቻችን ተረከብ። እኛ አልፈን መሄድ አለብን ወደ ሌላ ሀገር፣ በእግራችን ብንሆን እንጠፋለን ስንለው፣ ኮርኔል ኦሙሪህን ጉዳይ በመስማት እኛም ብዙ ጥረን ነበር። ቀይ መስቀል እየገባን በሬዲዮ በአሜሪካ ወጣው እነዚህ የወልቃይ ጠገዴ ህዝብ፣ የጠለምት ህዝብ ቦታ ያላቸው ርስታቸው ተነጥቀዋል። አገር እንዴት ነው የሚገቡ ብሎ ባዓለም በማስተባበር እንዲሁም ተጨማሪ ኩርና ስርዓት በጓለ ይህን ጉዳይ መሰከሩ። ቀይ መስቀል በአጠቃላይ ጥያቄ ተደረገልን። ብዙ ሰው ነው ያለፈ በዚህ ጉዳይ። የአሜሪካን በብዛት ገብተናል፣ ካናዳም ገብተናል፣ ሱዲን ገብተናል። ያልገባናበት ሀገር የለም። ይሄ በነኮርኔል እምርና በነሱ ድጋፍ ነው እዚህ ለሀገር ለመድረስ የበቃ ነው። አሁን የምትገኙት አውስትራሊያ ነው። የአውስትራሊያ ህይወታችሁስ የእርስዎም በግል እንደዚሁም ሌሎች ጓዶቻችሁም ህይወት ምን ይመስላል? ምን መልካም ነገሮች፣ ምን ፈተናዎች ገጥሟቸዋል? እዚህ ሀገር አውስትራሊያ ውስጥ ከዚህ ሀገር ደስተ ካልሆነ በስተቀር ከዚህ ሀገር ምንም ችግር የገጠመ ነገር የለም። በልተን እናድራለን። እንደ ፈለጋችን እንሄዳለን። ይኸው ልጆች እዚህ ሀገር እንኳን መተን ወልደን ልጆች እያሳደግነ ቁም ነገር እያደረሰ ነው ያለ ነው በአውስትራሊያ ውስጥ። በእኔ ስም ይሁን በጓደኛ ስም ምንም እንከን የለንም። ቅድም እንዳልኩት ይህን ጉዳይ ሳስተላልፈ የሀዘን ጽናት ስጥልኝ ማለት በወንድሞቼ እና በወገኖቼ በዓለም ላይ ያለው ይከፋኝ። የሁለት ግንባር አባል ስም አሁን በተጨማሪ ጽናቱ ይስጥልኝ ላሉ ለቤተሰብ እና በዓለም ላይ የተበተነው አገር ውስጥ ያለው ህዝብ ነው የከፋው እንጂ እኛማ ምን ከፍቶና እችን አገር ያኑሩልን ያልምልምልን። እርግጥ ነው እንደ ፍላጎት አላማ መሄድ አይቻልም። ዛሬ ደግሞ አላማ ላይ ማየት አይቻልም። ነገሩ እንደምታዩት ነው። ሁሉም ነገር ትተን በሀገራችን በሌላ ጉዳይ አላረፍንም። ስለ ሀገራችን እንሰራለን፣ ግን ከፋይ ጉዳይ ጎን አቁማለን። አቶ በርሁን ካሴኝ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። አንድ ጉዳይ ግን ምክንያቱ በሀገር ላይ አሁን ጠዋትና ማታ ከዚህ ሀገር ምሽግግር ገቷ ስለ ምንድር ነው? ውጭ አገር ያለው ቤተሰብ ፈልጋችሁ አምጡ፣ እኛ ልጆች እናገናኛችኋለን፣ እንሰዳችኋለን እየተባለ በአጠቃላይ በኢትዮጵያ ውስጥ እየፈረዳ እየመጣ ወደ ገላባት መተማ እየመጣ ሰው እየሄደ ነው ያለ። አሁን ይህ ህዝብ ገላባት ተጭኖ ወደ ደባዚን ነው የሚሄደው ሲሄድም አይታይም። ከደባዚን ደግሞ አሶሳ ነው የሚገባው። አገራችን አሁን መንግስት እንደሌላት ነው የምቆጥረው። ይህ ወጣት በዚህ በጦርነት ያልቃል። ቢሆን መንግስት ካለ መንግስት መፍትሄ ቢያደርግለት። ይህ ወጣት አገሩ ባዶ እንድትሆን እየተደረገ ነው ያለው። የኢትዮጵያ ህዝብ እንዲሰማል እፈልጋለሁ። የሌላው እዛ ውስጥ አልገባም። ይሄ የአዲስ ትውልድ እየፈለሰ ነው ያለው አማማት ህግም ነው የኮላጅ ገባ ሆናል። እና ይሄ የኢትዮጵያ ህዝብ ይህንን አዳምጦ ልጆችን ቢቆጣጠሩ ወጣቶች ሀገራቸውን ቢሞቱም ችግር አለው ሀገር እኮ ተሸግሮም ይታለፋል እኮ ሰው ባህሪ ካለ ተቀጥቅጦ ነው ተደስቶ ነው መኖር ይችላል። ስለዚህ ወደ ስዑድ ሊሄዱት ትሁላችን የሚሰሙት ነው። መንግስት የለውም ወይ በሀገራችን ኢትዮጵያ? መቸም እንደዛ ልበል እንጂ እዛ ውስጥ እንኳን አልገባም። ኢትዮጵያ እኮ ሀያ አምስት ዓመት አሁን አስቆጠር። ይህን ጉዳይ ወያኔ መንግስት እንደዛ ሆነ አሁንም ያለው ባሳውን ፈነዳ ወጣትና እነዚህ ከላይ የጠቀስኳቸው ሰዎችም ደግሞ ክብር ጌታ ክብር ምስጋና የስልኝ ህይወታቸው ዘለአለም መንግስተ ሰማያት ያዋስልን። እነዚ ከላይ የጠቀስኳቸው እነ ኮርኔል አስራት ያገር የኢትዮጵያ አለኝታ ነበሩ። አሁን እነሱ እየሄዱ ታሪክ የሚያውቅ የኢትዮጵያን ተላላቅ ሰዎች እየሄዱ አሁን ዛሬ ማንም ተወስዶ ኢትዮጵያ መቀስ ይዞን የሚቆርጣት ያለና የዚህ ሁሉ ጌታ እግዚአብሔር ምህረቱን ያምጣልን። በዚህ እሰናበታለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።